You're with SBS Radio. ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። የአረጋውያን ክብካቤ ሮያል ኮሚሽን ሪፖርት የአረጋውያን ክብካቤ ኢንዱስትሪ የደህንነት ጥበቃ ደረጃዎቹ ዝቅተኛ መሆኑን አስታውቋል። በሌላም በኩል አውስትሬልያ በእድሜ ስለገፉ ዜጎቿ ክብካቤ መሻሻል ስታስብ የመጤ አረጋውያንን ባህልም የግድ ማካተት እንደሚገባት ተመክሯል። የደሜንሽያ አውስትሬልያ ስታስቲክስ እንደሚያመለክተው ከሆነ ሀምሳ ሁለት ፐርሰንት ያህሉ የአረጋውያን መጦሪያ ነዋሪዎች የደሜንሽያ ተጠቂ ናቸው። በርካታ ባህርማዶ የተወለዱ አረጋውያን የእንግሊዝኛ ቋንቋ ችሎታቸውን አጥተው አፋቸውን ወደፈቱበት የእናት ቋንቋቸው ይመለሳሉ። ይህም ለአረጋውያን መጦሪያ ቤቶች የባህላዊ ክብካቤ ግልጋሎቶችን ግድ ይላል። በሲድኒ ዩኒቨርስቲ የአረጋውያን ክብካቤና ደሚንሻ ተጠባቢ የሆኑት ፕሮፌሰር ሊፌይ ሎው ለዘውጌ ማህበረሰብ አባላት ሁሌም ክብካቤ ተሟልቶ እንደማይገኝ ሲገልጡ በጣም የተደራጁ ማህበረሰባትና ብዙ ሰዎች የሚኖርበት ከተማ ነዋሪዎች ዘውጌ ተኮር ግልጋሎቶችን ላያገኙ ይስችሉ። አነስተኛ ባህላዊ ማኅበረሰብ ቡድንና ገጠር አካባቢ ነዋሪ ከሆኑ ግና ብቃት ያለው ክብካቤ የማግኘት ተግዳሮት ይገጥማቸዋል ብለዋል። የተወሰኑ ግልጋሎት ሰጪዎች ትውልዶችን ያካተቱ የክብካቤ ግልጋሎቶችን መስጠት ጀምረዋል። ከነዚያም ውስጥ ሲድኒ ካምሲ ውስጥ የሚገኘው የቻይናውያን አውስትራሊያውያን ግልጋሎቶች ኅብረተሰብ አንዱ ተጠቃሽ ነው። ተሰናስለው ያሉ ግልጋሎቶቹም የአረጋውያን መጦሪያ ቤቶች፣ መዋለ ሕፃናትና የማኅበረሰብ ማዕከልን ያካተቱ ናቸው። ያለፈው የሕዝብ ቆጠራ እንደሚያሳየው ከአምስት አንድ አረጋውያን ከእንግሊዝኛ ሌላ ቋንቋ ተናጋሪ ናቸው። ለምሳሌ ያህል ኒው ሳውዝ ዌልስ ውስጥ ዕድሜያቸው ከሰባ በላይ የሆኑ አረጋውያን ውስጥ ከስምንት አንዱ እንግሊዝኛ ቋንቋን አጥርተው የሚናገሩ አይደሉም። ይሁንና የክብካቤ ግልጋሎቶችን ከቻይናውያን አውስትራሊያውያን ግልጋሎቶች ኅብረተሰብ ያገኛሉ። የግልጋሎት ሰጪ ድርጅቱ ሥራ አስፈጻሚ መኮንን የሆኑት ኢቫን ወንግ ሲናገሩ እንበልና በዕድሜ ለገፉ ቻይናውያን ሮዝ ትኩስ ምግብ መመገብ ለምደው እርግጥ ነው። ሌሎች ምግቦችንም አካቶ ሳንዱች ተመገቡ ሲባሉ ለነሱ በእጅጉ አዋኪንም ይሆነው። ባህላዊ በዓላትን ማክበርም እንዲሁ እኛ ጋር ግና ባህላዊ በዓሎችን ማክበር ስለሚችሉ ደስተኞች ይሆናሉ። ባህላዊ ልማዶቻቸውንም በማክበሩ ይቀጥላሉ፣ በማለት ባህላዊ ልማዶቻቸውን ጠብቀው በቋንቋቸው ተናግረው ግልጋሎቶችን ስለ ማግኘት ፋይዳ ገልጠዋል። የአረጋውያን ክብካቤ ጥራትና ደህንነት ኮሚሽን ሰባት ሺህ ስምንት መቶ ሀያ ስምንት ይፋ የቅሬታ ቤቷዎች የደረሱት ሲሆን 73 ፐርሰንቱ ቅሬታዎች የአረጋውያን መጦሪያ ቤቶች የሕክምና አስጣጥና አስተዳደርን የሚመለከቱ ናቸው። በአረጋውያን መጦሪያ ቤቶች ያሉ አረጋውያን አርባ ፐርሰንቱን ያህል ጊዜያት ያለ ተከባካቢ ነርሶች እንደሚያሳልፉ ጥናቶች ያመለክታሉ። የአረጋውያን ክብካቤ ሮያል ኮሚሽን በቀዳሚ ሪፖርቱ ላይ የአረጋውያን ሴክተር አስደንጋጭ የአግላይነት ታሪክ ሲል ጠቅሷል። የአውስትሬሊያ አረጋውያንና ግብረ አካል ጉዳተኞች ተሟጓች ድርጅት ዋና ስራ አስፈጻሚ ጄፍሮው አሰራሩን ለመለወጥና ተገቢ የሆነ የተሟላ አገልግሎቶች መስጠት እንዲያስችል ተጠቃሚዎችና ቤተሰቦቻቸው አበክረው ጥያቄዎቻቸውን በአዲሱ የአረጋውያን ክብካቤ ቻርተር መሠረት መግፋት እንዳለባቸው ይመክራሉ። በአዲሱ የአረጋውያን ክብካቤ ቻርተር ውስጥ ተካተው ስላሉ መብቶቹ ለማወቅ ከፈለጉ ኦልደር ፐርሰንስ አድቮካሲ ኔትወርክ ድረገጽን ይጎብኙ፣ አሊያም ከሰኞ እስከ አርብ በአውስትራሊያ ሰዓት አቆጣጠር 1800 700 600 ደውለው ተጨማሪ መረጃ መጠየቅ ይችላሉ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። ኤስቢኤስ ኮም